የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ቅዳሜ 5 ሐምሌ 1 2015 ዓ ም ዝግጅታችን ጀመረ። የሀገራዊ ምክክር ተሳታፊዎችን ልየታና አጀንዳ የማሰባሰብ ስራ በሚቀጥሉት ሁለት ወራት ውስጥ ለማጠናቀቅ መታቀዱ ተገለጸ። ባለፉት በርካታ አመታት ሕይወታችን በጥርጣሬ የተሞላ ነው እና አንድ ሰው በአሁኑ ሰዓት ጠዋት መንገድ ላይ አግኝቶ እንደምን አደርክ ቢልህ፣ መጀመሪያ ሀሳብ ውስጥ የሚመጣው ምንድን ሰው የምንፈልገው ነው፣ ጋዜጠኛ መሆኔን ያውቃል እንዴ ማለት አይቀርም። ስለዚህ ይሄ ወደ ጨለምተኝነት እያመጣ ነው፣ ሄዷል ያለፉት። ምክንያቱም ሃይማኖቶቻችን ተዳከሙ፣ አቅም አጡ። ሽምግልናችን በየጊዜው ተሸርሽሮ መጥቶ አቅም አጣ። የሀገራዊ ምክክር ዋና ኮሚሽነር ፕሮፌሰር መስፍን አራያ ናቸው። ሰፋ ባለው ጊዜ በሚይዘው በዛሬው ቅዳሜ ምሽት አብይ ዘገባ ያገኟቸዋል። ጤና ይስጥልን የተከበራችሁ አድማጮች እንደምናመሻችሁ። የምሽቱን ስርጭት በመምራት አብሬያችሁ የምቆየው ደረጀ ደስታ ነኝ። ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችን በዌብሳይታችን አምሐሪክ ቪኦኤ ኒውስ ዳት ካም ላይ በቀጥታ በመደመጥ ላይ ይገኛል። እስከ ምሽቱ አራት ሰዓት አብረናችሁ እንቆያለን። እናንተም አብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜናዎች እናስደምጣችሁ። ቀጥለኛ አድማጮች ከምሽቱ ዜናዎች ጋር ኤደን ገረመ ነኝ። በሱዳን ወታደራዊ ኃይሎች መካከል የተፈጠረው ግጭት በሴቶችና ሕጻናት ላይ ጠለፋ እንዲሁም አስገድዶ መደፈር እንዲጨምር ማድረጉን የእርዳታ ተቋማትና ባለስልጣናት ተናገሩ። ከነዚህ ውስጥ እድሜያቸው 12 ዓመት የሆናቸው ህጻናት መኖራቸውም ተገልጿል። የመንግስታቱ ድርጅት ሪፖርት የፆታዊ ጥቃት ሰለባዎች ቁጥር በከፍተኛ ሁኔታ መጨመሩን የዘገበ ሲሆን በተመሳሳይ ሴቭ ዘ ችልድረን ታዳጊ ልጃገረድ ሴቶች በታጣቂ ተዋጊዎች መደፈራቸው አስጊ በሆነ መልኩ ጨምሯል ሲል ትላንት አርብ አስታውቋል። ምንም እንኳን ግጭቱን ተከትሎ የተከሰቱ ያስገድዶ መደፈሮች ቢጣሩም የሱዳን መንግስት የሴቶች ጥቃት መከላከል ተቋም የተመዘገበው አዝ ካለው ሁለት በመቶ ብቻ ነው ብሏል። ይህን ተከትሎ አንዳንድ ወላጆች ሴት ልጆቻቸው እንዳይደፈሩና ጥቃት እንዳይደርስባቸው በመስጋት እየዳሯቸው ነው ሲልም ቢሮ አስታውቋል። ከዚህ በተጨማሪም ልጃገረዶች ለቀናት ታግተው በቡድን እየተደፈሩ መሆኑን የሚያሳዩ ሪፖርቶችም አሉ። የመንግስታቱ ድርጅት በሱዳን አራት ነጥብ ሁለት ሚሊዮን ሴቶች ለጾታዊ ጥቃት ተጋልጠዋል ያለ ሲሆን ሱዳን በአጠቃላይ አርባ ዘጠኝ ሚሊዮን ህዝብ አላት። የመንግስታቱ ድርጅት የስደተኞች ጉዳይ ኤጀንሲ አንዳንድ ልጃገረዶች በደረሰባቸው ያስገደደው መደፈር ምክንያት ወደ ስደተኛ ጣቢያዎች ሲደርሱ ነፍሰ ጡር ሆነዋል ሲል አስታውቋል። የማላዊ ፕሬዚዳንት ላዛረስ ቻክዌራ የሀገሪቱ የትምህርት ባለስልጣናት በትምህርት ሥርዓት ውስጥ የስዋሂሊ ቋንቋን እንዲያካትቱ አዘዙ። ፕሬዚዳንቱ ይህንን ያሉት ሀገሪቱ ስዋሂሊ ቋንቋን ከሚናገሩ ጎረቤት ሀገራት ጋር ያላትን የንግድ ግንኙነት ለማሳለጥ ነው። ፕሬዚዳንቱ አስተዳደሬ የስዋሂሊ ቋንቋን ከእህት ሀገር ታንዛኒያ ጋር ያለውን ግንኙነት ለማጠናከር ሲል በማላዊ ሊያስተዋውቅ ነው በማለት ለክብርት የታንዛኒያ ፕሬዚዳንት ማሳወቁን ስነግራችሁ በደስታ ነው ብለዋል። የትምህርት ሚኒስቴሬ አተገባበሩና ፖሊሲውን እንዲያዘጋጅ ታዟል ሲሉም አክለዋል። የማላዊ የትምህርት ባለሙያዎች ስዋሂሊ ቋንቋን መማር በብዙ የአፍሪካ ሀገራቶች የሚነገር ቋንቋ በመሆኑ ማላዊ የንግድ ትስስሯን እንድታሳድግ ያግዛል ብለዋል። የታንዛኒያው ፕሬዚዳንት ሳሚያ ሐሰን የማላዊን 59ኛ ዓመት የነፃነት ቀን ሲከበር በሊሎንጎዌ የክብር እንግዳ ሆነው ተገኝተዋል። ፕሬዚዳንት ሳሚያ ባደረጉት የሶስት ቀናት ጉብኝትም ታንዛኒያ ማላዊ የስዋሂሊ ቋንቋን ማስተማር እንድትጀምር በሚያስፈልጋት ነገር ሁሉ ታግዛለች ሲሉ ለጋዜጠኞች ተናግረዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ጣቢያ ነው። የዩናይትድ ስቴትሱ ፕሬዚዳንት ጆ ባይደን የቻይናው ፕሬዚዳንት ሺ ከሩሲያው ፕሬዚዳንት ቭላዲሚር ፑቲን ጋር መገናኘታቸውን ተከትሎ ተጠንቀቁ በማለት ቤጂንግ በአሜሪካ ኢንቨስትመንት ላይ የተደገፈች ሀገር ናት ሲሉ ከሲኤንኤን የዜና ጣቢያ ጋር በነበራቸው ቆይታ አስጠንቅቀዋል። ይህንን የምለው ለማስፈራራት ሳይሆን ይሄ ምልከታ ነው ሲሉ ፕሬዚዳንቱ ተናግረዋል። ሩሲያ ወደ ዩክሬን ከዘለቀች በኋላ ስድስት መቶ የሚሆኑ የአሜሪካ ኩባንያዎች ሩሲያን ለቀው ወጥተዋል ያሉት ፕሬዚዳንቱ ምጣኔ ሀብታችን በአሜሪካና በአውሮፓ ከሚገኙ ኢንቨስትመንቶች ላይ የተመሰረተ ነው ብለውኛል። ስለዚህ ይጠንቀቁ ይጠንቀቁ፣ ሲሉ ደጋግመው ተናግረዋል። ፑቲንና የቻይናው ፕሬዚዳንት ሺ በመጋቢት ወር ላይ ለሁለት ቀናት ያህል የወዳጅነት ንግግር ያደረጉ ሲሆን በጋራ በመሆን ምዕራቡን ዓለም ተችተዋል። ይሁን እንጂ በዩክሬን ጉዳይ ላይ ምንም ዓይነት ዲፕሎማሲያዊ ለውጥ አልታየም። ሁለቱ መሪዎች በዚህ ሳምንት በጋራ የመሪዎች ስብሰባ ላይ በድረገጽ አማካኝነት ተሳትፈዋል። በአሜሪካና በቻይና ግንኙነት ዙሪያ የታይዋን ጉዳይ የሩሲያ ዩክሬን ጦርነትና የዩናይትድ ስቴትስ የኤክስፖርት ገደብ በመሳሰሉት የተነሳ በቻይና እና በዩናይትድ ስቴትስ መካከልም ውጥረቶች ከፍ እያሉ ሄደዋል። ይህ በእንዲህ እንዳለ የዩናይትድ ስቴትስ ግምጃ ቤት ኃላፊ ጃኔት የልን ከቅዳሜ ዕለት አንስቶ በቻይና ጉብኝታቸውን ቀጥለዋል። በባይደን ንግግር ላይ ሺ አስተያየታቸውን ተጠይቀው ሰምቷል ነገር ግን አልተከራከረም። ልብ ስላለም ወደ ሩሲያ ጉዳይ ጠለቅ ብሎ አልገባም ያሉ ሲሆን አያይዘውም ይህንን ነገር ልናስተካክለው እንችላለን ብዬ አስባለሁ ብለዋል። በመጨረሻም የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ሩሲያ ዩክሬንን ከወረረችበት አንስቶ አምስት መቶ ቀናት መምላቱን በማስመልከት ዛሬ ቅዳሜ በተዘጋጀ መሰናዶ ላይ ወታደሮቻቸውን አመሰገኑ እያንዳንዱ ወታደር ታጣቂ ኃይሎቻችን የስለላ የብሔራዊ ጥበቃ የድንበር አስከባሪ ብሔራዊ ፖሊስ የዩክሬን የደህንነት አገልግሎት ተወካዮቻችን እንዲሁም ዜጎቻችን ሆይ አመሰግናለሁ ለዩክሬን ስለምትዋጉላት አመሰግናለሁ በእርግጠኝነትም እናሸንፋለን ብለዋል ዜለንስኪ ዕለቱ ስኔክ አይላንድ በሚባል ስፍራ እንዲታሰብ ያደረጉ ሲሆን ስፍራው ቀደም ሲል ጥቁር ባህርን ሲጠብቁ የነበሩ የዩክሬን ወታደሮች ለሩሲያ እጅ ስጡ የሚል ጥያቄ ቆምጨጭ ያለ ምላሽ የሰጡበት ነው። ሩሲያ ደሴቱን ተቆጣጥራ የነበረ ቢሆንም ዩክሬን በድጋሚ መልሳ ይዘዋለች። አድማጮች ለምሽቱ የያዝንላቸው ዜናዎች እነዚህ ነበሩ። ከቀሪ የምሽቱ መሰናዶች ጋር ተቆዩ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ በ19 በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ቅዳሜ ሐምሌ 1 2015 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። በሁለተኛው አጋማሽ ሙዚቃ ቃና መሰናዶ እንግዱ ወልዴ ይጠብቃችኋል። ዝግጅቶቻችን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዳት ቪኦኤ ኒውስ ዳት ካም እንዲሁም ደግሞ በፌስቡክ ገጻችን አት ቪኦኤ አማሪክ ላይ ይደመጣል። አሁን የምሽቱ ቀዳሚ ወደሆነው ዝግጅት እናልፋለን። የሀገራዊ ምክክር ተሳታፊዎችን የመለየትና አጀንዳ የማሰባሰብ ስራውን በማጠናቀቅ በሚቀጥለው ዓመት በማያግባቡ ዋና ዋና አጀንዳዎች ላይ አገራዊ ምክክር ለማስጀመር መታቀዱን ኮሚሽኑ ለአሜሪካ ድምፅ ገልጸዋል። በአምስት ክልሎችና በድሬዳዋ ከተማ አስተዳደር የተሳታፊዎች ልየታና የአጀንዳ አሰባሰብ ሂደቱ እየተገባደደ መሆኑን የገለጹት የሀገራዊ ምክክር ኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አራያ ከቀሪ ክልሎችና በውጭ የሚኖሩ ኢትዮጵያውያንን ጨምሮ ከሌሎችም ባለድርሻ አካላት ተሳታፊዎችና የአጀንዳ ልየታ ስራ በአጭር ጊዜ ይከናወናል ብለዋል። አሁን ባለው የሰላምና ጸጥታ ችግር ይህን ስራ እንዴት ማከናወን እንደሚቻል ላነሳንላቸው ጥያቄም ምላሽ ሰጥተዋል። በአገሪቱ ያሉ መሰረታዊ አለመግባባቶችን በምክክር ለመፍታት በሚደረገው ጥረት ላይ ተስፋ የጣሉ በተቃራኒው ደግሞ ሂደቱ የሚፈለገውን ውጤት ሊያመጣ አይችልም የሚሉ አካላት አሉ። በምክክሩ ላይ ተስፋ አለማድረግ ከቆየ የጥርጣሬ ባህላችን የሚመነጭ ነው የሚሉት ፕሮፌሰር መስፍን በበኩላቸው ውጤታማ ለመሆን ከዚህ እሳቤ መውጣት ያስፈልጋል ባይ ናቸው። ኬኔዲ አባተ ዘገባ አለው። በመሰረታዊ የማያግባቡ እንዲሁም የልዩነትና የግጭት መንስኤ በሆኑ ሀገራዊ ጉዳዮች ላይ በሕዝቦች መካከል ምክክሮችን በማድረግ መግባባት እንዲፈጠር የማስቻል ተልዕኮ አንግቦ በአዋጅ ተቋቁሞ ወደ ስራ ከገባ አንድ አመት ከአምስት ወር ያስቆጠረው የኢትዮጵያ ሀገራዊ ምክክር ኮሚሽን በአሁኑ ወቅት በተለያዩ ክልሎች እየተዘዋወረ የምክክሩን ተሳታፊዎች የመለየትና አጀንዳዎችን የማሰባሰብ ስራ በማከናወን ላይ ይገኛል። የሀገራዊ ምክክር ኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ ከአሜሪካ ድምጽ ጋር በነበራቸው ቆይታ ካለፈው ግንቦት ወር ጀምሮ በአምስት ክልሎችና በድሬዳዋ ከተማ አስተዳደር የተሳታፊዎች ልየታና አጀንዳ የማሰባሰብ ሂደቱ እየተከናወነ መሆኑን አስረድተዋል በአሁኑ ሰዓት ሀረር እና ድሬዳዋን ተሳታፊዎች ልየታ ጨርሰናል አጀንዳ ማሰባሰቡ ይቀረናል ስለዚህ እሱ ምክር ቤቱ የሚሰጠን መመሪያ መሰረት በቶሎ ተመልሰን የምንጨርሰው ነው ተሳታፊዎች ተለይተዋል በጣም ጥሩ ነው በደቡብ ምዕራብ ኢትዮጵያ ላይ አሁን ሥራዎች እየተሰሩ ነው። ስለዚህ በቀጣዮች ሶስት አራት ቀናት ይጠናቀቃሉ። በሲዳማ ላይ እንደዚሁ ተሳታፊዎች ልየታ ተጠናቋል። ጋምቤላና ቤንሻንጉል ነሆን ያለ ነው። ሁለቱም ቦታ ተባባሪዎች ስልጠና ጨርሰናል። ቤንሻንጉል በአሁኑ ሰዓት እየሰሩ ነው። ቤንሻንጉል ጉሙዝ፣ ጋምቤላ ዝግጅታቸውን ጨርሰዋል። ስለዚህ በሚቀጥለው ሳምንት ተሳታፊዎቻችንን እናስመረጣለን። ይሄ እንግዲህ ወደ አማራ ወደ ኦሮሚያ ወደ አፋር አፋር ልንሄድ ነበር ሙቀቱ ነው ለጊዜ ገደበን እና ሌሎች ወደ ያለየናቸው ቦታዎች በሰፊው እንገባለን ይሄ እንግዲህ አዲስ አበባ መስተዳደርንም ይጨምራል ስለዚህ ሁሉንም በየደረጃው የሚጨርስ የሚያካትት ነው የሚሆነው። ተሳታፊዎችን የመለየትና አጀንዳ የመሰብሰብ ስራው ጾታ፣ የስራ ዘርፍ፣ እድሜና መሰል ልዩነቶችን ታሳቢ ካደረጉ ዘጠኝ ባለድርሻ አካላት የተወከሉ ከየወረዳው ከ450 እስከ 500 ሰዎችን በማሳተፍ እየተከናወነ እንደሚገኝም የገለጹት ፕሮፌሰር መስፍን ተሳታፊዎችን በመመልመል ሂደት ደግሞ ከሲቪክ ማህበራት ከእድሮችና መሰል ዘርፎች የተውጣጡ ከየወረዳው ሰባት ተባባሪ አካላት እንደሚረዷቸው ተናግረዋል ሂደቱ ውስብስብ ነው ያሉት ዋና ኮሚሽነሩ ስለ አጀንዳ አሰባሰቡም አብራርተዋል ስራው በጣም እንደጠበቅ ነው አደለም ከጠበቅነው በላይ እጅግ በጣም ውስብስብ ነው ለምን ብዙ ቦታ ነው የምንሄደው ብዙ ወረዳዎች ናቸው እኛ ክልል ነው የምንሄደው ክልል ዋና ከተማ ሄደን እኛን ተባባሪ አካላታችን ከየወረዳው የሚመጡትን ሰባት ሰባት በርካታ የሆኑ የወረዳ ተባባሪዎቻችን እናሰለጥናለን የወረዳ ተባባሪዎቻችን ተመልሰው እነኛን 450 ይዘው በክልል ዋና ከተማ ሳይሆን በየዞን ዋና ከተማ ያመጡልናል። ስለዚህ በአንድ ዞን ውስጥ ለምሳሌ አምስት ወረዳ ቢኖር በትንሹ 2250 ተሳታፊዎች ይኖራሉ። ለምሳሌ በቅርቡ ሲዳማ ውስጥ ባደረግነው ስብሰባ ላይ ወደ 22000 የሚሆኑ የሕዝብ ወረዳ ተሳታፊዎች ናቸው የመጡልን። የቁጥር በጣም ሰፊ ነው። በእርግጥ አንድ ላይ አይደለም 22000 የምናገኛቸው ለምሳሌ የዞኑ ሴቶች አንድ ላይ ይሰባሰቡና አጀንዳቸው ላይ ይነጋገራሉ። ለምሳሌ የእኛ ወረዳ አጀንዳ ይሄ ነው፣ ሀገራዊ ይሄ ነው ይወያያሉ። እና ዞን ላይ ሲገናኙ የዞን አጀንዳቸው ይሆናል። ሴቶቹ ያንን ይዘው ከየወረዳ ሁለት ሁለት ሴቶች ይወክሉና ለምሳሌ ከአምስት ወረዳ ከሆነ የመጡት አስር ሴቶች ሆነው ክልል ላይ ይገናኛሉ። ከክልሉ ውስጥ ጠቅላላ ሴቶችና የክልሉ ጋር ሆነው አጀንዳዎቻቸውን እዚያ ላይ ሰብሚት ነው የሚያደርጉት፣ ይሰጣሉ። ልክ እንደዚያው ሁሉ የክልሉን ባለድርሻ አካላት ፖለቲካ ፓርቲዎች ይኖራሉ። ምክንያቱም በክልል ውስጥ ብዙ ፖለቲካ ፓርቲዎች ይኖራሉ። እነሱ በተወካዮቻቸው አማካኝነት የክልል መምህራን ማህበር ሊሆኑ ይችላሉ። የክልል የሃይማኖት ተቋማት ሊሆኑ ይችላሉ። ሁላቸውም የክልል እንዲህ እንዲህ እያለ በጣም ሰፊ ናቸው አጀንዳዎቻቸው ይሰበሰባሉ። ስለዚህ ከዛ ክልል ወይም ከዛ ከተማ መስተዳደር የሚመጣው አጀንዳ አራት መቶም ሆነ አምስት መቶ ሆነ ሺህ ይነጋገሩበትና ያጠቡታል። ወደ ሀገራዊ ሊያመጡት ይችላሉ። ግን ያ ማለትም ማለት ነው ወረዳ አጀንዳ የሚመስለውም ክልላዊ አጀንዳ የሚመስለውም ይጣላል ማለት አይደለም። ስለዚህ እኛ የተሰበሰቡ አጀንዳዎች በሙሉ ወደዚህ ይመጣሉ። ስለዚህ በወረዳና በክልል ያሉት ከተለይተው አጀንዳዎቻቸው ተሰባስበው ወደዚህ ይመጣሉ። ነገር ግን እዚህ ከመጡ በኋላ ፊልተር ይደረጉና ከዛ ወደ ወረዳ የሚመለስ ከሆነ ወደ ወረዳ፣ ወደ ክልል ማለቅ ያለበት ከሆነ የክልል የራሳቸውን ዳያሎግ እንዲያደርጉ ምክር ሀሳብ ይሰጣል። ምንም እንኳን የኛ ተከታታይ ስራ ባይሆንም ግን በየክልላቸው ደግሞ ተመሳሳይ ኤክሰርሳይስ እንዲያደርጉ ደግሞ ይበረታታሉ። ስለዚህ ይሄ ነው አካሄዱ። በውጭ ሀገራት የሚኖሩ ኢትዮጵያውያን እንዲሁም የተለያዩ የክልልና የፌዴራል መንግስት አካላትም የምክክር አጀንዳዎችን እንደሚያቀርቡም ተናግረዋል። በተጨማሪም ማንኛውም የምክክር አጀንዳ አለኝ የሚል ግለሰብ አጀንዳውን ማቅረብ እንደሚችል አስታውቀዋል። በኮሚሽኑ ዋና መስሪያ ቤት ለዚሁ ዓላማ የሚውል ሳጥን ተዘጋጅቶ መቀመጡንም ተመልክተናል። በአጠቃላይ የተሳታፊዎች ልየታና አጀንዳ የማሰባሰብ ሂደቱ በሚቀጥሉት ሁለት ወራት ተገባዶ በሚቀጥለው ዓመት ምክክሩ እንደሚ ጀመርም ነው የገለጹት። ይህ የኢትዮጵያ ዓመት እስክት እስኪያልቅ ድረስ ብዙዎቹን ክልሎች እናዳርሳለን ብዬ ተስፋ አደርጋለሁ። እና እንግዲህ በቀጣይነት ወደ ኦሮሚያ እና ወደ አማራ ነው እንግዲህ፣ እዛም አካባቢ ያሉት ሰላም፣ እዛ ያለው አካባቢ ያሉት የከተማ የክልል መስተዳድሮች እና ህዝቡ ሰላምን በመፍጠር ተዘጋጅቶ ይጠብቀናል ብዬ ነው ተስፋ የማደርገው። ይሄ ሂደት አሁን የሄድንበት ያለ ነው፣ በጣም ትልቁና ከባዱ ነው። አሳታፊና አካታች ስለሆነ ከሰባት መቶ ሺህ በላይ ሰው ነው የሚሳተፍበት። ይህ ቁጥር በጣም ሰፊ ነው። በኋላ ላይ ግን እያነሰ እያነሰ ሄደና ትንሽ ተወካዮች ስለሚመጡ ስራው አድካሚና ረጅም ቢሆንም ነገር ግን እንዳሁን ያለ ተግዳሮት ላጋጥም ይችላል። በሚቀጥለው የኢትዮጵያ ዓመት የምክክር ሂደቱ ይጀመራል። ምክክር ሂደቱ ሲጀመር እንግዲህ ምን ያህል ጊዜ ይፈጃል የሚለው ነገር አናውቅም። የማናውቀው ነገር ቢኖር ምንድን ነው፣ ቢያንስ ቢያንስ የተወሰኑ አጀንዳዎች ላይ ምክክሩ በሚገባ ይካሄድበትና ወደ መግባባት ይደረሳል። መግባባት ባልተደረሰባቸውም ላይ ቀደምዬ እንዳልኩት ከና ለመግባባታችን ተግባብተን ሌሎች የተለያዩ መንገዶችን እየፈጠርን ወደፊት እንሄዳለን የሚል እምነት ነው ያለኝ። ምክንያቱም ይህን የምልበት ምክንያት አንዳንድ የምክክር ሂደቶች ረጃጅም ጊዜ ይፈጃሉ። ጥናቶች እንደሚያመላክቱ በቅድመ ዝግጅት ወቅት በየዓለም ውስጥ የተሰሩ የዳያሎግ ወይም የምክክር ሂደቶች ምን ይመስላሉ፣ ምንድን ነበር መነሻቸው እና እንዴት ተሳካላቸው፣ እንዴት ሳይሳካላቸው ቀረ፣ ለምን የሚለውን እንደ አቅማችን ለማጥናት እና ለማየት በትክክል ለማየት ሞክረናል። ስለዚህ ብዙዎቹ ያልተሳካላቸው አንድም ውጫዊ ተጽዕኖ ሲበረታባቸው አለያም ደግሞ የአገር ውስጡም ተጽዕኖ ቀላል ሳይሆን ሲቀር ነው፣ አሉታዊ ተጽዕኖ። ስለዚህ ለእነኚህ ዙሪያ ላይ ከፍተኛ የሆነ ጥንቃቄ እያደረግን የመጣ ነው። የውጭው ተጽዕኖ እንዳይኖር በገንዘብ ምክንያት፣ ኤክስፐርት በሚል ስም በመሳሰለው የአገር ውስጥ ተጽዕኖ እንዳይኖር፣ የመንግስት እጅ እንዳይገባ፣ እጅ ስል አሉታዊ በሆነ መንገድ የፖለቲካ እና ሌሎች ተጽዕኖዎች እንዳይኖሩ ጥበቃ እናደርጋለን። በአሁኑ ወቅት በተለያዩ አካባቢዎች ካለው የሰላምና ጸጥታ ችግር አንጻር ሂደቱን እንዴት ስኬታማ ማድረግ ይቻላል በሚል ላነሳንላቸው ጥያቄ ተከታዩን ምላሽ ሰጥተውናል። አሁ እንግዲህ መጀመሪያውንም ይህንን ኃላፊነት ስንወስድ ፈተና እንደሚኖር ይገባናል። አልጋ በአልጋ እንደማይሆን አውቀን ነው እያንዳንዳችን ኮሚሽነሮች ይህንን ከፍተኛ ኃላፊነት የተረከብ ነው። ስለዚህ ይገባናል። ስንገባም ደግሞ ሰሜን ኢትዮጵያ ትልቅ ጦርነት ውስጥ ነበር። ያንንም እናውቃለን። ስለዚህ ይሄ በሂደት እየተፈታ ይሄዳል በሚል ተስፋም ነው ቢያንስ መደላደሉን ስቲን ጀምረው በሚል ነበር የጀመር ነው የሰሜኑ ሁኔታ የተሻለ ሁኔታ እያሳየ ነው። የምዕራብ ኢትዮጵያ ሁኔታ ለውጦች እያመጣ ነው ያለው። ስለዚህ እነኚህ ለውጦች በሂደት በየቦታው የተሻሉ እየሆኑ ይሄዳሉ የሚል ተስፋ ይዘን ነው ያለ ነው። ለዚህ አሁን እንዳልከው በምዕራብም በኦሮሚያም በአማራም የሀገር ሽማግሌዎች፣ የሃይማኖት ተቋማት፣ ህዝባችን የራሱን ሙከራዎች እያደረገ ነው ሰላምና መረጋጋት እንዲመጣ። በትጥቅ ውስጥም ያሉም ወገኖቻችን እንደዚሁ ጥያቄዎቻቸውን ይዘው ወደ ጠረጴዛው ዙሪያ ወይም ደግሞ ወደዚህ ወደ ክቡ እንዲመጡ እንዲያበረታቱልን እየጠየቅን ነው ባለው አጋጣሚ ሁሉ በተለይ አባገዳዎች፣ የአገር ሽማግሌዎች በአጠቃላይ የህዝብ መሪዎች የሃይማኖት ተቋማትን አባቶችን ጨምሮ ከፍተኛ የሆነ ሙከራ እያደረጉ ነው። በሀገሪቱ ያሉ መሰረታዊ አለመግባባቶችን በምክክር ለመፍታት በሚደረገው ጥረት ላይ ተስፋቸውን የጣሉ በተቃራኒው ደግሞ ሂደቱ የሚፈለገውን ውጤት ሊያመጣ አይችልም የሚሉ አሉ። ጸጋዬ አለሙ። እኔ የምጣት ከሶማሌ ክልል ነው፣ ጅጅጋ ከተማ ነው እና እዚህ በተለያየ ቦታ ይጃሉ። አሁን በቅርቡ ደብረ ብርሃን ነበርኩ ኦሮሚያ ባሌ ግኒ ሄጅ ያለው እስከ ሶማሌ ድንበር ማለት ነው እና ያለው ነገር በቃ አንዳንድ ቦታ ተስፋ ስጪ አለ። በእርግጥ ግን እንደ ሀገር ስትናስበው መጀመሪያ ህዝቡ አንድ መሆን አለበት። ግን ህዝቡ አንድ የሚሆንበት ጊዜ ሩቅ አይደለም ቅርብ ነው እና ተስፋ አለን። የፖለቲካ አጀንዳ ያለው እንጂ ህዝቡ ፍቅር ነው። አሁንም አንድነት አለው፣ መተሳሰብ አለው፣ መተሳሰን አለ። በትራንስፖርት መንገድ ላይ ብትሄድ ህዝቡ አንድ ነው። አሁንም ምንም የተቀየረ ነገር የለም። ግን ጥቂት በሚዲያ ላይ የምናየው ነገር ነው የሚረብሸን። ሀገራዊ ምክክሩ ሁሉን ወገን ያሳተፈው መሆን አለበት። ግለሰቦች በቀበሌ በዞን ያሉት ሰዎች ተወክሎ ቢቀርቡ እዛ ጋር ሁሉም የልቡን ተናግሮ የማይፈታ ችግር የለም ይፈታል፣ እርግጠኛ ነኝ እና ተስፋችን እግዚአብሔር የሚታገልበት ከፖለቲካ ውጭ ደግሞ ያ ነው፣ ተስፋ አለን። አይ ሆፕ አድነው ጽጌ ይባላል። ሀገራዊ ምክክር መጀመሪያ ሁሉም የየፊናውን ኃጢአተኛ ሆኖ እንደፈለገ ሆኖ ቀጥሎ ባለበት ሊካሄድ አይችልም። እስፔሻሊ ደግሞ እነዚህ ባለስልጣናት ያለባቸው ችግር ራሳቸው አምነው በዚህ አይነት መልኩ አገር ሊመራ እንደማይችል እያወቅን እነዚህ አድርገናል ብለው ኮንፌስ አድርገው ያንን ሕዝቡም ከእነሱ ጋር ተተማምኖ በይቅርታ አልፏቸው ከዛ በኋላ እነዛ አመራሮች እርስ በእርስ ተመካክረው የሚያመጡት አንድነት ነው። አገራዊ ምክክርን ሊያበረታታ የሚችለው ዛሬ አገራዊ መግባባት ተብሎ የተያዘው ፈሊጥ ምንድን ነው? መንግስት ባገኘው ሁኔታ ሁሉ ይጨፈጭፋል። ከዛ አላዋጣ ሲለው እና ከውጭም ያለው ኃይል ከሀገር ውስጥም ያለው ኃይል እየበረታበት ሲመጣ አገራዊ ምክክር ይባላል። እንደሱ አይደለም። አገራዊ ምክክር የሚሰራው መጀመሪያ የተሰራው የዛ ማንነትን የሚያደፈርስ የጎሰኝነት ስራው ሙሉ ለሙሉ ጠርቶ ትክክለኛ እንዳልሆን ለህዝቡ ትምህርት በተለይ ስር ላለው ለወጣቱ ለትውልዱ በሌላ አይነት ፖለቲካ አሁን በትምህርት ቤትም ደረጃ ከህፃናትም ጀምሮ መሰራት ያለበት። ከኮሚሽኑ አባላት ጀምሮ በሀገራዊ ምክክር ሂደቱ ላይ እምነት እንደሌላቸው የሚገልጹ አንዳንድ የፖለቲካ ፓርቲዎችም አሉ። ይህ አመለካከት ከቆየ የጥርጣሬ ባህላችን የሚመነጭ ነው የሚሉት የሀገራዊ ምክክር ኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አራያ ሂደቱን ሊጎዳው እንደሚችል የገለጹት ይህ አስተሳሰብ መቀየር እንዳለበት ይመክራሉ። ላለፉት በርካታ አመታት፣ ህይወታችን በጥርጣሬ የተሞላ ነው፣ እና አንድ ሰው በአሁኑ ሰዓት ጠዋት መንገድ ላይ አግኝቶ እንደምን አደርክ ቢልህ መጀመሪያ ሀሳብ ውስጥ የሚመጣው ምንድን ሰው የምንፈልገ ነው፣ እኔ ጋዜጠኛ መሆኔን ያውቃል እንዴ ማለት አይቀርም። ስለዚህ ይሄ ወደ ጨለምተኝነት እያመጣን ሄደዋል። ያለፉት፣ ምክንያቱም ሃይማኖቶቻችን ተዳከሙ፣ አቅም አጡ። ሽምግልናችን በየጊዜው ተሸርሽሮ መጥቶ አቅም አጣ። ያ ማለት ሞቷል ማለት አይደለም። አሁንም ተስፋ ጭላንጭሎች አያለሁ። በብዙ ቦታ ባሉ ሽምግልናዎች፣ በብዙ ቦታ ባሉ የሃይማኖት አባቶች ብዙ ተስፋ አለኝ፣ ያውቃለሁ። ግን በአጠቃላይ ግን ስናየው ብዙ ነገር ተሸረሸረ። ምክንያቱም እይታችን ሁሉ ወደ ደጅ ሆነ፣ የሀገራችን ላይ ተስፋ አጣን። በአሁኑ ሰዓት አንድ ሰው ብቅ ብሎ እንዲህ መልካም ነገር እናድርግ ብሎ ቢናገር ይህ ሰውየ ምን አስበው ነው ይህንን መልካም ነገር መልካም የሚመስል ነገር የሚናገረው ብለን ጠይቃለን። ይሄ ሰው መፈረጅ ዋናው ባህላችን ሆኗል። ስለዚህ ጥርጣሬዎቻችን በእኔ ሙያ አድገው አድገው አድገው ፓራኖያ የምንለው ወደ ህመም ወደሚመስል ከፍተኛ የጥርጣሬ ደረጃ ላይ ደርሰዋል። ስለዚህ ይሄ ጥርጣሬ ፖለቲከኞቻችን ጋር እናየዋለን፣ መንግስታችን፣ አመራሮቻችን ጋር እናየዋለን፣ ህዝቦቻችን ጋር እናየዋለን። ጥሩ ምሳሌ እኔ ወደ ኮሚሽኑ ስመጣ አንዳንድ ሚዲያ ሲነግሩኝ፣ ወዳጆች አንተን እኮ እንደዚህ ነህ ብለው ፈርጀውሃል ይሉኛል። ወይ በስሜ፣ ወይም በቁመቴ፣ ወይም በመልክ አላውቅም። እኔ ሁልጊዜ የምናገረው ምንድን ነው? ይሄ ሰውዬ ምን ሊሰራ ተዘጋጅቷል? ምን ያህል አቅም አለው? በምን ልናግዘው ይገባል? እና ገለልተኛ ሆኖ ወይም ደግሞ ለሁላችንም እኩል እንዲሰራ እንዴት ልንተባበረው ይገባል ምን ይዘት አለው ማለቱ ነው የሚሻለው፣ ወይስ ገና ለገና ይሄ ሰውዬ እዚህ አካባቢ ከዚህ ወንዝ ማዶ ነው የተወለደው የሚለውን መከተል ነው የሚሻለው? እዛ ድረስ ነው የወረድ ነው እና ይሄ መስተካከል አለበት። ይሄን ደግሞ እንዲስተካከል ከፈለግን ከኔ እድሜ አይደለም መጀመሪያ አለብን። ይህም አንዴ አልቆልኛል ከአንተም እድሜ መሽቷል እዛ ሕጻናቱ ጋር ነው መሄድ አለብን። ሕፃናቱ ንጹህ ወረቀት ናቸው፣ መልካሞች ናቸው። ያንን ነው ማሳደግ ያለብን እና እዛ ላይ መስራት ይጠበቅብናል። ነገር ግን መቼም ያለነውም ቢሆን ሙሉ በሙሉ ተስፋ መቁረጥ ግን አይጠበቅብንም። ለዚህ ነው እኔ ተስፈኛ ወይም በተስፋ ጸናለሁ ብለው በዛ ምክንያት ነው። ኮሚሽኑ ሌሎች ተግዳሮቶችም እንዳሉበት የሚያብራሩት ፕሮፌሰር መስፍን ያሞኖ ኢትዮጵያን ለማዳን በፈተናዎች ውስጥም ቢሆን ምክክር ከማድረግ የተሻለ አማራጭ የለም ይላሉ። መተኳኮሱ ወይም መገዳደሉ ያመጣው ጥቅም ምንም እንደሌለ አስተውለናል። በተለይ እኔ እንኳን በእድሜ ብዙ አይቻለሁና በዚህ ሁሉ ሂደት ውስጥ ኪሳራ ብቻ ነው ያተረፍነው። እናቶች ሆኑ እያለቀሱ አያቶች ሆኑ አሁን እያለቀሱ፣ ቅድመ አያቶች እየሆኑ ነው። እና ይህ ነገር አንድ ቦታ ላይ መቆም አለበት ነው ይህንን ለማስቆም የመጨረሻው ቀላሉ ነገር ግን ከባድ የሚመስለው በዚህ በምክክር ሂደት ውስጥ መሳተፍ ነው። ስለዚህ ይህንን ነው እንግዲህ ህዝባችን እዚህ ላይ ግፊት ማድረግ አለበት። በአሁኑ ሰዓት እኔ በየቦታው ሄጄ እንደኔ አይነት ተርታ ህዝቦችን በማገኝበት ጊዜ የሚነግሩኝ ነገር ሰላም እንደሚፈልጉ ያስተዋልኩት ነገር ቢኖር ሰዎች በተቀራረቡ ቁጥር ይተዋወቃሉ። በተዋወቁ ቁጥር መከባበር ይመጣል፣ መነፋፈቅ ይመጣል። እኔ ሰሞኑን ጋምቤላና ቤንሻንጉል እንኳን ስለሆንኩ ብዙ ትምህርት ተምሬ ነው የመጣሁት። ህዝቦችን አወቅኩ። በኒሻንጉል ውስጥ ምን አይነት ህዝቦች እንዳሉ ባህላቸው ምን እንደሚመስል፣ በትንሽ ቀናት ጋምቤላ አኛዋና፣ ንዌ፣ ማኦ፣ ማዣን እነኝን ህዝቦች እያወቅኩ ነው። ባወቅኳቸው ቁጥር ማክበር ይጀምራሉ። ባከበርኳቸው ቁጥር እነሱን መናፈቅ እጀምራሉ። ስለዚህ ይህን ደግሞ ማድረግ የሚችለው እንዲህ ተሰባስበን ችግራችንና አጀንዳዎቻችን አንተ ስንወያይና ስንመካከርና ወደ መግባባት ስንደርስ ነው ያ እምነት አለኝና። እኔ እንግዲህ በተስፋ ነው የምኖረው እና ተስፋዎች እንግዲህ እግዚአብሔር ነው የሚፈጽማቸው እና በዚህ አጋጣሚ እንግዲህ ሚዲያ፣ በተለይ ቪኦኤ የምታደርጉት በጣም መልካም ነገር በጣም ለዛ በረታታ አለሁ። ፕሮፌሰር መስፍን ኮሚሽኑ ለስራው የሚያስፈልገውን ገንዘብ ከኢትዮጵያ መንግስት እንደሚያገኝ ገልጸው በተጨማሪም የኮሚሽኑን ተግባራዊ ስራዎች ከተመለከቱ በኋላ የውጭ ሀገራትና ተቋማትም በአሁኑ ወቅት የገንዘብ ድጋፍ መስጠት መጀመራቸውን አንስተዋል። ከሶስት ቀናት በፊት ባለፈው ረቡዕ ሰኔ 28 ቀን 2015 ዓ ም በአውሮፓ ህብረት አስተባባሪነት ሰባት የህብረቱ አባል ሀገራትና ከህብረቱ ውጭ የሆነችው ኖርዌይ በጋራ ለኮሚሽኑ የ7 ሚሊዮን ዩሮ ወይም 385 ሚሊዮን ብር ድጋፍ ድጋፍ ማድረጋቸውን መዘገባችን ይታወሳል። ኮሚሽኑ ከውጭ አጋሮች የገንዘብ ድጋፍ የሚያገኝ ቢሆንም በስራው ላይ ግን ተጽዕኖ መፍጠርም ሆነ ጣልቃ መግባት እንደማይችሉና እንደማይፈቀድላቸውም ፕሮፌሰር መስፍን ነግረውናል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። የሀገራዊ ምክክር ተሳታፊዎችን የመለየትና አጀንዳ የተሰናዳውን ዘገባ ነበረ ያስደመጥናችሁ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፍላችሁን ዝግጅታችንን ነው። አሁን በተከታዩ ዝግጅት ወደ ዳላስ እንወሰዳችሁ። ትንሿ ግን ፈታኟ የኢትዮጵያውያን የድንኳን ቤተ መዘክር በዳላስ ከዋይሊ ስታዲየም ጀርባ በተቀለሰችው አነስተኛ ድንኳን ውስጥ የኢትዮጵያን ታሪክ፣ የህዝቦችን ባህልና ትውፊት የሚያስተዋውቁ መዛግብት፣ ምስሎች ምስሎችና ቁሳቁሶች ተገጥግጠዋል። የአነስተኛዋ ቤተ መዘክር አስጎብኚ ዲያቆን ፍሬው ሰይፉ ከመስህቦቹ ጀርባ ያለውን ታሪክ ለጎብኚዎች በትጋት ያስረዳል። ትንሿ ድንኳን ዳላስ ቴክሳስ ላይ የተቋቋመው አድዋ የባህልና የታሪክ ህብረት ተቋም መስህቦች ናሙና ናት። የተቋሙ መስራች ዲያቆን ፍሬው ሰይፉ የዛሬ ስምንት ዓመት ገደማ ከትውልድ አገሩ ወደ ዩናይትድ ስቴትስ ሲመጣ ከሸከፋቸው ህልሞቹ መካከል አንዱ ተቋሙን እውን ማድረግ እንደሆነ ይናገራል። ከአንድ መቶ ሰላሳ በላይ ባህላዊ አልባሳትና መጫሚያዎች በእጁ እንደሚገኙ ይናገራል። ወደ ዳላስ ቴክሳስ ከሰሞኑ ያቀናው ሀብታሙ ስዩም ከዲያቆን ፍሬው ጋር ያደረገው ቆይታ ቀጥሎ ይቀርባል። በዚች ትንሽ ድንኳን ውስጥ የኢትዮጵያን ታሪክ የህዝቦቿን ባህልና ትውፊት የሚያስተዋው የሚታወቁ መዛግብት፣ ምስሎችና ቁሳቁሶች ተገጥግጠዋል። የአነስተኛው መዘክር አስጎብኚ ዲያቆን ፍሬው ሰይፉ ከመሰቦቹ ጀርባ ያለውን ታሪክ በትጋት ለጎብኚዎች ያስረዳል። እነሱ ያውቁበታል፣ ሪትሙን ጠብቀው። በዓለም ላይ በጣም ረዥሙና ትልቁ የትንፋሽ መሳሪያ ያለው ዳውሮ ነው። ሚኒመም ወደ ሁለት ሜትር ከሃምሳ ይሆናል። ቁመቱ ከቀርከሃ ነው የሚሰራው። ያ ሰው አስበው ሁለት ሜትር ከ50 ትንፋሽ አውጥቶ ሴንስ የምታደርገው በቃ። የሆነ ትንሿ ድንኳን ዳላስ ቴክሳስ ላይ የተቋቋመው አድዋ የባህልና የታሪክ ህብረት ተቋም ናሙና መዝህቦች ማሳያ ናት። የተቋሙ መስራች ዲያቆን ፍሬ ዮሴፉ ከትውልድ ሀገሩ የዛሬ ስምንት ዓመት ገደማ ወደ ዩናይትድ ስቴትስ ሲመጣ ከሸከፋቸው ህልሞች መካከል አንዱ ይህን ተቋም እውን ማድረግ እንደሆኑ ይናገራል። ኢትዮጵያን በነበርኩበት ጊዜ ተቋሙ ነበረ። ያው ስሙ ነው እዚህ ሲመጣ የተለወጠው። ዝክረ ሊቃውንት የስልና ቅርጻቅርጽ ፕሮሞሽን ይባል ነበረ። ያው ትልቁ ነገር ምንድን ነው? ኋለኛው ከሌለ ፊተኛው የለምና ታሪክ ቅብብል ነው፣ በትውልድ መካከል የሚቆም ሳይሆን ያለፈውን ትውልድና የአሁኑን ትውልድ የምታገናኝበት መሰላል ድልድይ ስለሆነ እንደ አንድ ዜጋ ኢትዮጵያዊ ስትሆን የሚጠበቅብህ ከታሪክ አኳያ አንተ ለኢትዮጵያ የምታበረክተው አንድ ነገር ሊኖር እንደሚገባ ይሰማል። ምክንያቱም ማንም ሰው ያለ ምክንያት አልተወለደም፣ ያለ ምክንያትም መኖር የለበትም፣ ያለ ምክንያትም መሞት የለበትም ብሎ ከሚያምኑት መካከል ነኝ። ስለዚህ አባቶቻችን በህይወት ሳሉ ብዙ ታሪክ ሰርተው አልፈዋል። እኛ ደግሞ በዘመናችን የተለየ ታሪክ እንኳን መስራት ባንችል የአባቶቻችንን ጥንት ተጋድሎ ችን ታላቅ አገር በምን አይነት መስዋዕትነት ዛሬ ለደረስ ነው ትውልድ እንዳበቋት ለቀጣዩ ትውልድ የማስተማርና የማስተዋወቅ ስራ ከኛ ይጠበቃል ማለት ነው። ከዚህ የተነሳ እንደ አንድ ኢትዮጵያዊ ከኔ ምን ይጠበቃል? ለኢትዮጵያ ምን መስራት አለብኝ? በሚል መልካም አስተሳሰብ ተነስቼ ነው ይህንን ተቋም ያቋቋምኩት። አድዋ የባህልና የታሪክ ህብረት ከኢትዮጵያ ብዙ ሺ ማይሎች ርቃ በምትገኘው ዳላስ ቴክሳስ ውስጥ የተቋቋመ ነው። በውስጡ የያዛቸውን ታሪክና ባህል አንጸባራቂ ቁሳቁሶችን ማሰባሰብ ጀምሮ ከስደት ህይወት ተለዋዋጭ ሁኔታ ጋር መሰል ስራን ማስቀጠል ቀላል ልፋት አይጠይቅም። ዲያቆን ፍሬው አሜሪካ ተወልደው የሚያድጉ ልጆች የማንነት ጥያቄን ለመመለስ መሻት በፈታኙ ሥራ እንዲገፋ ጉልበት እንደሆነው ይናገራል። እዚህ ሀገር ተወልደው የሚያድጉ ልጆች ታዩኝ። በቃ ፈተናቸው ምን ያህል እንደሆነ። ምክንያቱም ልጆቹ ትምህርት ቤት ሲሄዱ ከተለያየ ማህበረሰብ ጋር ነው የሚማሩት። ያው በዚህ ሀገር እንደምታውቀው አብዛኛው የትምህርታቸው የሚቀረጸው የራሳቸው ታሪክ ላይ ነው። በከፍተኛ ደረጃ ትኩረት ሰጥተው ልጆቹን የራሳቸውን ታሪክ ነው የሚያስተምሯቸውና እኛ ኢትዮጵያውያን ደግሞ እጅግ ታላቅ የሆነ ዓለም የሚደነቅበት የሚኮራበት ታሪክ ያለን ህዝቦች ነን። ከዚህ አኳያ ለልጆቻችን የሆነ ነገር ምክንያቱም በዛን ወቅት አልወለድኩም ነበር ግን በኋላ ላይ የእኔ ልጅ ሲመጣ ምክንያቱም የነዛኞቹን ልጆች ወላጅ ከማውቃስ ይልቅ እኔ እንደ ነገ ለምወልደው ልጅ ምን አዘጋጅቻለሁ፣ ምን ሰርቻለሁ። ምክንያቱም ከሌላው ከመጠበቅ አንተ የመፍትሄው አንድ አካል መሆን ያለበት መጀመሪያ። ስለዚህ ያሉትን ተግዳሮቶች ሁሉ እግዚአብሔር ቸርነትም እንዲሁም ደግሞ በሚስትህ እገዛና ድጋፍ በነገሮች ሁሉ እየተግባባ እየተረዳዳ ከዛ በላይ ጥቅሙ ዛሬ ላይ ላይሆን ይችላል። ነገ ከነጎዳ ላይ ግን እንደ ሀገር፣ እንደ ቤተሰብ ነው አሁን ያሰብነው። ከፍ ሲል ግን እንደ ሀገር ያለው ጥቅም በጣም ከባድ ትልቅም ስለሆነ አሁንም ስትመለከት የዚሁ ሀገር ሰዎች መጥተው ለማየት ያላቸውን ጉጉት ትመለከታለና የሚኖረው ፋይዳ በጣም ትልቅ እንደሆነ ስላሰብኩትኝ ያለውን መሆን ያለበትን መክፈል ያለብንን ነገር፣ አንዳንዴ ጥሩ ነገር እንዲሁ አልጋ በአልጋ አይመጣም። ብዙ ነገርህን ነው የምታጣው። ቤተሰብህን ታጣለ፣ ገንዘብህን ታጣለ፣ ጊዜህን ታጣለ፣ በብዙ ውጣ ውረድ ውስጥ እንዳልከው፣ ደግሞ እቃዎቹን በራሱ እዚህ ሆነ ከዛ ለማሰባሰብ መቻል ራሱ በጣም ፈታኝ ነው። ከዚህ አኳያ ጉዳዩ ግን የቱንም ያህል አልፊ ቢሆን ነገ ከነጎዲያ ሁል ጊዜ ያው ተራራ ስትወጣው ያደክማል። ተራራዋ ናት ላይ ግን ስትቀመጥ የመጣህበትን ስታየው ቁልቁለት መሆኑ ነው እና ትረሳዋለህ። ልክ ይሄም ዝም ብሎ በአንድ ጨረቃ ከሆነ ቦታ ብድግ ብሎ መቶ የተሰራ አይደለም። ቢያንስ ቢያንስ ወደ 15 እና 16 ዓመት ሂደት ውስጥ ነው እዚህ የደረሰው። እንዳልኩ ኢትዮጵያ መሰረቱ ነበር። ከዛዚህ ዚህ 8 ዓመት አለ። ስለዚህ በዛ ሂደት ውስጥ እያደገ እያደገ እያደገ መጥቶ እዚህ ሆኗል። ና ውጣ ውረዶቹ አሉ ግን ደግሞ ከበረታና ይቻላል ካልክ የማታልፈው ነገር ምንም የለም። ዲያቆን ፍሬው ታሪክና ባህልን ዘካሪ ተቋም ከማቋቋም ባለፈ በቀን ተቀን ሕይወቱም ማንነትን የማንጸባረቅ ኃላፊነቱን እንደሚወጣም ይነገርለታል። በዓመቱ ውስጥ በሁሉም ቀናት የኢትዮጵያን የተለያዩ ሕዝቦች ባህልን በሚያንጸባረቁ ልብሶች ብቻ የሚታየው ዲያቆን ፍሬው ከመቶ ሰላሳ በላይ ባህላዊ አልባሳትና መጫሚያዎች በእጁ እንደሚገኙ ይናገራል። ኢትዮጵያን የባህል ልብስ መልበስ አሁን አሜሪካን ሀገር ከመጣው በመጣው ጊዜ የተፈጠረ ሳይሆን ኢትዮጵያም እያለው በኢትዮጵያ በ2000 ዓመተ ምህረት ነው የተጀመረው። አሁን ዘንድሮ 15 ዓመት ደፍኛለሁኝ። በ15 ዓመት ሂደት ውስጥ እንግዲህ አበሻ ልብስ ለመልበስ ያሁል ጊዜም አንድ የሆነ ምሳሌም የሆነ ሰው ይኖራል። በየትኛውም በህይወት እርምጃ ውስጥ ስታልፍና አጋጣሚ አንድ ባህር ዳር የምትኖር ወዳጄ እንደዚሁ አበሻ ልብስ የምትለብስ ሴት ነበረች ና አጋጣሚ ለቤተክርስቲያን አገልግሎት ሄጄ ተመለከትኩኝ ና ስደጋግም አጋጣሚን የመሰለኝ ከዛ ስጠይቃት አይቆየም እኮ እኔ አመቱ ሙሉ ነው የምለብሰው ስትለኝ፣ እስቲ እኔ ለምን አልሞክረው? አንደኛው ውበት ነው ባህል፣ የራስን ማክበር ደግሞ ስልጣኔ ነው። ስለዚህ እሷ ባህር ዳር እየኖረች ከአዲስ አበባ መታ እየለበሰች፣ እኔ አዲስ አበባ እየኖርኩኝ እንዴት ያቅተኛል ብዬ የዛን ጊዜ ጀመርኩትኝ። መልበስ ከጀመርኩ በኋላ ግን የሰው ምልከታና የሚሰጠኝ ሀሳብ በጉዳዩ ላይ በጣም አተኩሬ እንድቀጥል የፈለቀ እንድፈልገው እንዳከብረው አደረገኝ። ስለዚህ አንድ ብዬ ጀምሬው ሂደቱ እያደገ እያደገ ነው የመጣው። ከዛ በኋላ ግን ላለፈው ስምንት ዓመት ግን ኮትም ሱሪንም ተውኩኝና የራሴ የኢትዮጵያ የሚባለውን ይሄ ኪታ በተነፋነፍ በነጠላ የሚባለውን አለባበስ መልበስ ጀመርኩኝ ማለት ነው። እና እዚህ ሀገር ስትመጣ ደግሞ ይበልጥ ምክንያቱም ያው እንደምታውቀው ብዙ ጊዜ ነጮቹ የሆነ ለየት ያለ ነገር ይስባቸዋል። እና ልብሱን ሲመለከቱ በጣም ነው የሚደነቁት። ፎቶ ማንሳት ይወዳሉ፣ ማድነቅ ይወዳሉ። አንድ ሰው ደግሞ ይበልጥ ሲደነቅ ሰዎች ለዛ ጉዳይ የሰጡትን ትኩረት ነው የምታይበት። አድዋ ባህልና የታሪክ ክብረት በጥቂት ዓመታት ውስጥ ለዳላስ ቴክሳስ ነዋሪዎች የኢትዮጵያን ታሪክና ባህል በረከቶች በአቅሙ በማሳየት ዛሬ ላይ ደርሷል። ዲያቆን ፍሬው መጪው ዘመን የማዕከሉ ሚናና አድማስ የሚሰፋበት እንዲሆን ሕልም አለው። እንደ እኔ እሳቤ አድዋ የባህልና የታሪክ ሕብረት ከግል ተቋምነት አልፎ ወደ አንድ ትልቅ ሀገራዊ ተቋም ሆኖ ውጭ ላይ ትልቅ ኢትዮጵያን የሚያስተዋውቅ ሙዚየም ሆኖ አድጎ ማየት ነው የመጨረሻው ግቤ። የእኛ ሰው የኛ ኢትዮጵያውያን ብቻ ሳይሆኑ ሌላውን ማህበረሰብ መጥቶ ኢትዮጵያን ኢትዮጵያ ድረስ ሄዶ ማየት ላልቻለው ሰው ትንሿን ኢትዮጵያን በዛ ሙዚየም ውስጥ የማሳየትና ለቱሪዝሙ ሴክተር ደግሞ የበኩላችንን አስተዋጽኦ ማድረግ። አድዋ የባህልና የታሪክ ህብረት ያሰባሰባቸውን ታሪካዊና ባህላዊ መስህቦች በዋይሊ ቴክሳስ በመከናወን ላይ ባለው የኢትዮጵያውያን የስፖርትና የባህል ፌስቲቫል ላይ ለአንድ ሳምንት ያክል ለተመልካቾች ክፍት እንደሚያደርግ ተነግረዋል። ለአሜሪካ ድምፅ አብታ ሙዚዩም ዳላስ፣ ቴክሳስ በነገራችን ላይ በዩናይትድ ስቴትስ በየአመቱ የሚካሄደውና አርባ ዓመታት ያስቆጠረው የኢትዮጵያውያን ቀን ዛሬ ተጠናቋል። ሆኖም በዚያ የሚገኘው ሀብታሙ ስዩም ያሰናዳቸው ያደመጣችሁትን አይነት መሰል ዝግጅቶች ግን በተከታታይ ይቀርባሉ። አይናችሁን ከዌብሳይታችን ላይ፣ ጆሮአችሁን የሬዲዮ ፕሮግራሞቻችን ላይ አድርጋችሁ ጠብቁ። ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ እየተላለፈ የሚገኘውን ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም ላይ ይደመጣል። ከሰኞ እስከ አርብ ደግሞ በፌስቡክ ገጻችን አት ቪኦኤ አምሃሪክ ላይ ታገኙናላችሁ። ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን በየሳምንቱ ቅዳሜ በእንግዱ ወልዴ እየተዘጋጀ የሚቀርበው የሙዚቃ ቃና ይቀጥላል። ጤና ይስጥልኝ፣ እንደምናመሻችሁ። ዘወትር ቅዳሜ ምሽት ዘና የምንልበት ሳምንታዊ የሙዚቃ ቃና አሁን ጀምረዋል። ሙዚቃዎቹን መራርጬ ወደ እናንተ የማደርሰውና እስከ አራት ሰዓት አብሬያቸው የማመሸው እንግዲህ ወሌ ነኝ። ክሬዚ የተሰኘው ይህ ዜማ ናርልስ ባርክሊ ተብሎ በተሰየመውና በሁለት ሙዚቀኞች ሲሎ ግሪን እና ደንጀር ማውስ በተመሠረተ ባንድ የተቀነቀነ ነው። በእንደ አውሮፓን አቆጣጠር 2006 የተለቀቀው ይህ ዘፈን በሙዚቃው ዓለም የ20ዎቹ የመጀመሪያው አስርት ዓመታት መገለጫ ተደርጎ ይወሰዳል። ዘፈኑ አንድ ግራሚ ከመንጠቁ በተጨማሪ ከእንግሊዝ እስከ ካናዳ ከአየርላንድ እስከ ኒውዚላንድ አንድ ቁጥር ዘፈን ሆኖ ለበርካታ ጊዜያት ቆይቷል። በሁለቱ አሜሪካውያን የተቀነቀነው ይህ ዘፈን አሜሪካኖቹ ጆሮ ዘልቆ በመግባት አድናቆትን ያገኘው ከሌላው ዓለም ጥቂት ዘግየት ብሎ መሆኑ ግርምትን ጭሯል። በኋላ ግን ካለሱ የሚሰማ ሙዚቃ አልነበረም። ክሬዚ ሲሎ ግሪን ና ደንጀር ማውስ ነበር ያደመጥነው። አቀንቃኞቹ ሲሎ ግሪን ና ደንጀር ማውስ ግጥሙን በተመለከተ ሲናገሩ እንዳሉት ሰዎች አርቲስቶችን በቁም ነገር የሚወስዱት ትንሽ እብደት ጨምሩበት እንደሆነና እነርሱንም ማህበረሰቡ እንደ እብድ እንዳያቸው ሲሉ እንደጻፉት ተናግረዋል። ከዚህ በተጨማሪም ራስን ሆኖ መገኘት እጅግ አስፈላጊ መሆኑንም የሙዚቃው መልእክት ያመለክታል። ደነገጠ ልቤማ የምትለው ማኪ ኬቢ ነች። ምን አስደንግጧት ይሆን? ማኪ ኬቢ ነበረች ደነገጠ ልቤ ስትለን የነበረው። በመከታተል ላይ የምትገኙት ከአሜሪካ ድምፅ ዘውትር ቅዳሜ ምሽት የሚቀርብላችሁን የሙዚቃ ቃናን ነው። እስከ አራት ሰዓት የማስተናግዳችሁ እንግደወሌ ነኝ። በሙሉ ስሙ ዲቫይን ኢኩቦር ወይም በመድረክ ስሙ ሬማ ገና የ23 ዓመት ወጣት ናይጀሪያዊ ነው። በልጅነቱ በቤተ ክርስቲያን ሲዘምር አድጎ ወደ ሙዚቃው የዘለቀው ሬማ ከአምስት ዓመታት በፊት ድንገት በኢንስታግራም በለቀቀው የሙከራ ዘፈን ሌላውን የአገሩ ልጅ የሆነውንና በአፍሮቢት ሙዚቃ ዝናን ያገኘውን የዲፕሪንስን ትኩረት አገኘ። ዲፕሪንስ የሙዚቃ አቀናባሪ ኩባንያ ስላለውም ሬማ ወዲያውኑ ወደ ዘፈን ማውጣቱ ተሰማርቷል። የምጋብዛችሁ ካልምዳውን የተሰኘውን ሲሆን ከሰሊና ጎሜስ ጋር እንደገና ሪሚክስ ያደረገውን ነው። Tell Yo, you, sweet life, Fanta. Who? Fanta. Who? If I tell you, say I love you, you know they're from the young Oh, yanga. girl. Do not tell me, no, no. زمرزمزم ونشد የቀድሞ ፕሬዝደንት ባራክ ኦባማንና ባለቤታቸውን ትኩረትም ስቦ ነበር። እንደ አውሮፓውያን አቆጣጠር በ2019 በነበረው የበጋ ወቅት ከሚያደምጡት ሙዚቃዎች አንዱ የሬማን አይረንማን መሆኑን ኦባማ በማስተዋወቃቸው በአሜሪካ ይበልጥ ታዋቂነትን አግኝተዋል። ትዝታ በበርካታ ሙዚቀኞች ተዚሟል። የምጋብዛችሁ ሰይፉ ዮሐንስ የተጫወተውን ነው። ሰይፎያን ስና መስገንን። በሰማንያዎቹ ዝነኛ ወደ ነበሩት የእንግሊዝ አቀንቃኞች ስንሄድ ጆርጅ ማይክልን እናገኛለን። መቼም ይህን ዜማ የማያውቀው የለም ወይም የማይወደው ያለ አይመስለኝም። ኬርለስ ዊስፐር በጆርጅ ማይክል። የዘፈኑን ግጥም ጆርጅ ማይክል አንድሪው ሪጅሊ ከተባለ ባልደረባው ጋር እንደጻፈው ይናገራል። ጆርጅ ማይክል በበኩሉ ባሳተመው መጽሐፍ የዜማው ሐሳብ የመጣው ወጣት ሳለ በፍቅረኛው ላይ ሌላ ወዶ በመወስለቱ የተሰማውን ጸጠት ለመግለጽ እንደሆነ ተናግሯል። ሙሉ ዜማውን በአንድ የከተማ አውቶቢስ ላይ ተሳፍረው ሳለ እንደጻፈውና በአብዛኛውን ጊዜ ሙዚቃን የሚጽፈው በጉዞ ላይ ሳለ እንደሆነ ጆርጅ ተናግሯል። ከእንግሊዝ ወደ ኢትዮጵያ ስንመለስ ቻቺ ታደሰን እናገኛለን። በ1980ዎቹ ወደ አሜሪካ የዘለቀችው ቻቺ በዛ የሙዚቃ ትወናና ማደሊንግ ትምህርት አግኝታለች። ከበርካታ ዓለም አቀፍ ሙዚቀኞች በተለይም ከሬጌ የሙዚቃ ባንዶች ጋር ኮንሰርቶችን ሰርታለች። የሙዚቃ ቃና አድማጮች ለዛሬ ምሽት የመጨረሻ የሚሆነው ይህ ረሸጋ ስምህ ማን ነው የተሰኘው የቻቺ ታደሰ ዜማ ነው። ከሙዚቃ ቃና ጋር አብሬያቸው ያመሸሁት እንግዲ ወልዴ ነኝ። የሳምንት ሰው የበለን፣ ሰላም የተከበራችሁ አድማጮች ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሲተላለፍ የቆየው የቅዳሜ ምሽት ዝግጅታችን በዚሁ ይጠናቀቃል። ከመላ ባልደረቦቻችን ጋር ሳስተናግዳችሁ ያመሸሁት ደረጀ ደስታ ነኝ። አብራችሁም ስለቆያችሁ እናመሰግናለን። ሰላም፣ ደህና ደሩ